ኮንቺ አስቀን ጽዋ ወሙዳይ አሚን ርትዕት ሃይማኖቶም ለቅዱሳን አበዊነ ኦ ንጽሕት ወላዲተ አምላክ ድንግል ትምት ወለር ችለን ቃል አብ ኢየሱስ ክርስቶስ መጻ ለመዳኒትነ ሰአሊ ለነ ቅዱስ